ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ስለዚህ በዚህ አይነት የተደረገ ሽምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ሕዝብም ትግራይ ህዝብ ማወቅ አለበት ይመስለናል። ምክንያቱም የትግራይ ህዝብ ቢሆን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው። የአረና ፓርቲ አባልና የመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት በሀገሪቱ የሚገኙትን 27 ካምፖች በ10 ዓመታት ውስጥ የሚዘጋ መሆኑን ስደተኞችም ከህብረተሰቡ ጋር ተቀናጅተው እንዲኖሩ የሚያደርግ እቅድ ይፋ አደረገ ይላል። የዚህንም ዝርዝር በምስሌ ክፍለ ጊዜ እናቀርባለን። ጤና ይስጥልና አድማጮች፣ እንደምናመሻችሁ ዛሬ ሐሙስ፣ ህዳር 21 2010 ዓ ም አስተናጋጆቻችሁ አዲሱ አበበ ና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ነው። ቅደም ሲል እንደገለጥ ነው የኢትዮጵያ መንግሥት በሀገሪቱ የሚገኙትን ሃያ ሰባት ካምፖች በ10 ዓመታት ውስጥ እንደሚዘጋ ና ስደተኞችም ከህብረተሰቡ ጋር ተቀናጅተው እንዲኖሩ የሚያደርግ እቅድ ይፋ አድርጓል። ሰሞኑን ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ ይህንንና ሌሎች ጉዳዮችን ያካተተ መሆኑን የስደተኞችና ከስደት ተመላሽ ጉዳይ አስተዳደር ምክትል ዋና ዳይሬክተር ለአሜሪካ ድምፅ ተናግረዋል። መጽሔት ዘገባ ያክልበታል። ከዓለም ሕዝብ ሌላ ዜና አለ የተያዘ ከዓለም ሕዝብ ከግማሽ የሚበልጠው ማህበራዊ ጥበቃ የማያገኝና ማለቂያ በሌለው የድህነት ቀለበት ውስጥ የሚኖር ነው ሲል ዓለም አቀፍ የሥራ ድርጅት አስታውቋል። ድርጅቱ ይህንን ያስታወቀው ትናንት ዋና መስሪያ ቤቱ የሚገኝባት ጄኔቫ ላይ ባወጣው የዓለም የማህበራዊ ጥበቃ ሪፖርቱ ነው። ሪፖርተራችን ሊሳሽ ላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ወደ ኋላ ላይ ይቀርባል። ሰሜን ኮሪያ ያደረገችውን አዲስ ሀገር አቋራጭ ተምዘግዛጊ የሚሳኤል ሙከራ ቪዲዮ ፕሬዚዳንቱ ኪም ጆንግ ኡን ዛሬ ሐሙስ መመልከታቸው ተነገረ። ሚሳይሉ ትናንት ረቡዕ ጠዋት ነው ከዋና ከተማዋ ከፒዮንግያንግ በስተ ሰሜን ከሚገኘው ማዕከል የተተኮሰው። ይህም አዲስ ሚሳይል የ4500 ኪሎ ሜትሮች ከፍታ ያለው ሲሆን፣ የተወነጨፈበት ርቀት መሆኑ ነው። ከዓለም አቀፉ የጥበር ጣቢያ በአስር እጥፍ የሚርቅ ወይም የሚበልጥ። ምድር ላይ ከማረፉ በፊትም እስከ አንድ ሺህ ኪሎ ሜትሮች እንደሚምዘገዘግ ተገልጠዋል። አገራችን የኒውክለር ብቃቷን ያሳየችበት ነው ሲሉ የፎከሩት መሪው ኪም ዦንግ ኡን ይህን መሰሉ ሚሳይል እስከ ዩናይትድ ስቴትስ ክልል እንደሚደርስም ተገልጠዋል። የትናንቱ ሰሜን ኮሪያ የሚሳይል ሙከራ ጦርነቱ ለጦርነት ወይም ጦርነቱን የሚያቃርብ እንጂ ለሰላም ፋታ የሚሰጥ ሆነው አልተገኘም ሲሉ ዩናይት ስቴትሷ አምባሳደር ኒኪ ሄሊ ተናግረዋል። ሱሪያና ኢራቅ ውስጥ በሚገኘው እስላማዊ ነውጠኛ ቡድን ላይ ያነጣጠረ ዩናይትድ ስቴትስ መራሽ ጣምራ ጦር ዛሬ ሐሙስ እንዳስታወቀው እንደ አውሮፓ አቆጣጠር ከ 2014 ዓ ም ወዲህ ብቻ 801 ሲቪሎች ተገድለዋል። ይህ ዛሬ ይፋ የሆነው አሃዝ የተነገረው በወርሃዊው የጣምራ ቡድኑ መግለጫ ላይ ሲሆን ባለፈው ጥቅምት ወር በወጡ 64 ሪፖርቶች 15 መሞታቸው ተመልክቷል። ሌሎች 695 ሪፖርቶች ደግሞ መረጃ ያልተገኘባቸው ወይም ያልተሟሉባቸው መሆናቸው ታውቋል። በሲቪሎች ላይ ሆን ተብሎ ባልተፈጸሙ ግድያዎችና የመቁሰል አደጋዎች እኛ ኃላፊነት እንወስዳለን ያለው መግለጫው ሁሉንም ሪፖርቶች ግን በትክክልና በተሟላ ሁኔታ ነው ከግምት የምናስገባው ሲል ገልጧል። እንግሊዝ ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ መልሰው በትዊተር አማካኝነት በማስተላልፋቸው ወይም ትዊት በማድረጋቸው ከእንግሊዝ እንደራሴዎች ዘንድ የበረታ ቁጣ ቀስቅሷል። መልእክቶቹን መጀመሪያ ያወጡት እንግሊዝ ትቅደም የሚባለው አክራሪ ቡድን ምክትል ሊቀመንበር ሲሆኑ ቪዲዮዎቹ የሚያሳዩት ደግሞ ሙስሊም የሆኑ ሰዎች ፈጽሟቸዋል የተባሉ የጥፋት አድራጎቶችን ለማሳየት የሞከሩበት ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነም በጽኑ ተተችቷል። መጽሔት ዘገባ ያክልበታል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሚስተር ቡሃሪ ዜጎቻቸውን ለመመለስ ያሰቡት የሀገራቸውን ማህበራዊና ምጣኔ ሀብታዊ መርሃ ግብሮችን በማስፋት እንደሆነ ተናግረዋል። ቡሃሪ ይህን ያስታወቁት አይቮሪ ኮስት ውስጥ ለተሰበሰቡ የአፍሪካና የአውሮፓ መሪዎች ነው። የዚህ ስብሰባ ዋነኛ አጀንዳ የፍልሰት ጉዳይ ሲሆን በተለይ ሊቢያ ውስጥ በባህሪያ ፍንገላ ላይ ምርጫቸው የምዕራብ አፍሪካ ሀገሮች የሆኑ ፍልሰተኞች ሲሸጡ የሚያሳይ ቪዲዮ በመገናኛ ብዙሃን ከወጣ ወዲህ ጉዳዩ የመሪዎቹን ትኩረት ሙሉ በሙሉ መሳቡ ተነግሯል። በስብሰባው ላይ ከተናገሩት መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረሽ የፍልሰትን ጉዳይ አጥብቆ የመያዝን ፈተናዎችና እድሎች ተቋቁመዋል። ሚስተር ቡሃሪ ዜጎቻቸውን ለመመለስ ያሰቡት የሀገራቸውን ማኅበራዊና ምጣኔ ሀብታዊ መርሃ ግብሮችን በማስፋት እንደሆነ ተናግረዋል። ቡሃሪ ይህን ያሳወቁት አይቮሪኮስት ውስጥ ለተሰበሰቡ የአፍሪካና የአውሮፓ መሪዎች ነው። የዚህ ስብሰባ ዋነኛ አጀንዳ የፍልሰት ጉዳይ ሲሆን በተለይ ሊቢያ ውስጥ በባሪያ ፍንገላ ላይ ምንጫቸው የምዕራብ አፍሪካ ሀገሮች የሆኑ ፍልሰተኞች ሰሞኑን ሲሸጡ የሚያሳይ ቪዲዮ በመገናኛ ብዙሃን ከወጣ ወዲህ ጉዳዩ የመሪዎቹን ትኩረት ሙሉ በሙሉ መሳቡ ተነግሯል። በስብሰባው ላይ ከተናገሩት መካከል የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የፍልሰትን ጉዳይ አጥብቆ የመያዝን ፈተናዎችና ዕድሎች ጠቋቁመዋል። Les récentes images atroces de migrants vendus en Libye nous rappellent l'urgence d'agir. ሊቢያ ውስጥ የፍልሰተኞችን ሽያጭ ሰሞኑን ያሳዩን ስዕሎች አሉ ጉቴሬሽ፣ ፈጥነን የመንቀሳቀሳችንን አጣዳፊነትና አስፈላጊነት ያስታውሱናል። በእርግጥ የፍልሰት ጉዳይ የከበደ ፈተና ነው ብለዋል የመንግሥታቱ ድርጅት ዋና ጸሐፊ። ይሁን እንጂ ከልማት ጋር ጥሩ ሥራን ከመፍጠርና ትብብርን ከማጠናከር ጋር ስንመለከተው የዕድሎችም ምንጭ መሆኑን ነው የምንገነዘበው ሁሉም ሀገሮች ድንበሮቻቸውን ኃላፊነት ባለውና ሉዓላዊነታቸውን በሚያስጠብቅ ሁኔታ የመቆጣጠር መብትም ግዴታም እንዳለባቸው ያስታወሱት ጉቴሬሽ፣ ያንን ሲያደርጉ ግን ስደተኞችን የሚመለከቱ ዓለም አቀፍ ሕግጋትን ሙሉ በሙሉ አክብረው የስደተኞችን እና የፍልሰተኞችን ሰብአዊ መብቶች ሳይጥሱ ወይም ሳይረግጡ መሆን እንደሚገባው አሳስበዋል። አይቮሪኮስት ላይ የተሰበሰቡት መሪዎች ፍልሰተኞችን በተለይ ደግሞ ጦርነት ባኘካት ሊቢያ ውስጥ የተያዙትን ለመርዳትና ከጥቃት ለመጠበቅ የሚሠራ ልዩ ግብረ ኃይል ለማቋቋም ተስማምተዋል። በሀያ አንደኛው መቶ ክፍለ ዘመን ባርነት ጨርሶ ተቀባይነት የለውም ያሉት የቡርኪና ፋሶ የውጭ ጉዳይ ሚኒስትር ሊቢያ ያሉትን የሀገራቸውን አምባሳደር አስወጥተዋል። ቻይና የፒዮንግያንግ የነዳጅ አቅርቦት እንድታቋርጥ ዩናይትድ ስቴትስ አሳሰበች። ለፒዮንግያንግ የሚቀርበውን የነዳጅ አቅርቦት ይህ የዩናይት ስቴትስ ማሳሰቢያ ቻይና ለብዙ ጊዜ ማድረግ ያልፈለገችው አሁን ግን ይህን በማድረግ አመራር ወይም የመሪነቱን ድርሻ እንድታንጸባርቅ የቀረበላት ጥያቄ ነው ተብለዋል። እናም የቻይና ባለስልጣናት ለጥያቄው ተገቢ ትኩረት እየሰጡት መሆናቸውን ትንታኞች ይናገራሉ። ዩናይት ስቴትስና ቻይና ሰሜን ኮሪያ ላይ ማዕቀብ እንደሚያጠናክሩ እየታወቀ ነው የሚሉት የካርኔጊ ቴንሹጋ ማዕከል ትንታኝ ዦ ቶንግ በተለይ ሰሜን ኮሪያ ሚሳይል ከሞከረች ወዲህ ማዕቀቡ አማራጭ አይኖረም ነው ያሉት። የሚሳይሉ ሙከራ ዓለም አቀፉ ማህበረሰብም ሆነ ለዩናይትድ ስቴትስ ከፍተኛ ስጋት የደቀነ መሆኑ እኒሁ ተንታኝ አመልክተዋል። እናም ማዕቀቡ በሌላ በምንም አማራጭ አይተካም ነው ያሉት። ሚያንማርን ለአራት ቀናት የጎበኙት የሮማ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ባንግላዴሽ ገብተዋል። በሚያንማሯ ያንጎን ለሚገኙ የካቶሊክ ወጣት ምዕመናን የቅዳሴ ስነስርዓት የመሩት አባ ፍራንሲስ ዛሬ እውኑ ነው የተነሱትና ባንግላዴሽ የገቡት። በሚያንማር ቆይታቸው በዚያ የሚገኙ የመብት ተሟጋቾች በሮሂንጂያ ሙስሊም ስደተኞች ላይ የሚፈጸመውን የሰብአዊ መብት ጥሰት ባለማንሳታቸውና ባለመንቀፋቸው ተችተዋቸዋል። አቡኑ በባንግላዴሽ ቆይታቸው ከአንድ የሮሂንጂያ ስደተኞች ቡድን ጋር እንደሚገናኙም ተገልጧል። በመጨረሻም ምስራቃዊ አፍጋኒስታን ውስጥ በታሊባንና ራሱን እስላማዊ መንግስት ባየው አሸባሪ ቡድን መካከል ይካሄድ የነበረው ውጊያ ተፋፍሞ በሁለቱም ወገኖች በርካታ ሕይወት ጠፋ። ጦሱም ወደ ሌሎች አጎራባች አካባቢዎች ተረፈ። ውጊያው በዚህ ሳምንት መገባደጃ ላይ የተቀሰቀሰው ናንግሃር ክፍለ ግዛት ውስጥ በሚገኘው ከሆንጊያ ወረዳ አይሲስ በታሊባን የተያዙ ስፍራዎችን ባጠቃበት ጊዜ ነው የተጀመረው። አንድ የክልሉ የአፍጋኒስታን ወታደራዊ ጦር ቃል አቀባይ ለአሜሪካ ድምፅ እንዳረጋገጡት ሁለት ዋና ዋና የተባሉ የታሊባን ጦር መሪዎች በውጊያው ተገድለዋል። በዚህም አይሲስ ወይም አይሲል የበላይነት ማግኘቱ ተገልጧል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ህዳር 21 2010። አስተናጋጆች አዲሱ አበበና አሉላ ከበደነን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ እንውሰዳችሁ። የህወሀት ማዕከላዊ ኮሚቴ ሁለት ወራት ለሚጠጋ ጊዜ ስብሰባና ግምገማ አካሄዱ ሲያበቃ በስራ አስፈጻሚ አባላት ላይ የማገድና ከስልጣናቸው የማንሳት እርምጃ መውሰዱ ይታወቃል። በትናንትና ዕለት ደግሞ አዲስ ሊቀመንበር ለህወሀት ማለት ነው መርጦ ሌሎች አዳዲስ ሰዎችን ተክቷል። በዛሬ ዕለት ባወጣው መግለጫም አዲሱ አመራር ለጋራ ፌዴራላዊት ዲሞክራሲያዊት ኢትዮጵያ ለልማትና የዲሞክራሲ ስርዓት ግንባታ ላይ የተጫወተውን ገንቢ ሚና አጠናክሮ ለመወጣት የሚያስችለውን አቅጣጫዎች ከህዝቦች ጋር በመመካከር እንደሚያከናውን አስታውቋል። ይህን አጠቃላይ የህወት ግምገማና ሹምሽር በተመለከተ በትጥቅና ትግል በድርጅቱ ውስጥ ጉልህ ስፍራ የነበራቸው የቀድሞ ታጋይ በአሁኑ ሰዓት የአረና ትግራይ አባልና የመድረክ ስራ አስፈጻሚ አባል የሆኑትን አቶ ገብሩ አስራትን ጽዮን ግርማ አነጋግራቸዋለች። አቶ ገብሩ አስራት ለቃለምልልስ ፈቃደኛ ስለሆኑ እናመሰግናለን። የህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት ማዕከላዊ ኮሚቴ ለሁለቱ ወራት ያህል ያካሄደውን ስብሰባና ግምገማ ተከትሎ የወሰደው የማገድ እርምጃ፣ በፓርቲው አመራሮች ላይ ያሳለፈው ሹምሽር በኢትዮጵያ ለተከሰተው የፖለቲካና የኢኮኖሚ ቀውስ እንዲሁም ደግሞ ግጭት ለትግራይም ሆነ አጠቃላይ ለኢትዮጵያ ህዝብ የሚፈይደው አዲስ ወሳኝ ቁም ነገር ይኖራል ወይ? እንግዲህ እንደሚታወቀው ህወሀት ውስጥ ብዙ ጊዜ የስልጣን ሽኩቻዎች ይከሰታሉ። ይህ አሁን የተከሰተው የህወሀት ቀውስም በስልጣን ላይ የተመሰረተ ነው ብዬ ነው የማምነው። ለምንድን ነው ሁለት ጎራዎች ነበሩ። አንድ ጎራ አፍቃሪ መለስ ከመለስ ስልፈት በኋላም የእሱን ራእይ እንከተላለን የእሱን ለጋሴ እንከተላለን የሚልና በዚህ ለጋሲ ስር ተደራጅተው ስልጣን የተቆጣጠሩ በነ እነ አባይ ወልዱ ወይዘሮ አዜብ አቶ ቴድሮስ ሀጎስም ያካታል። እነዚህ ያካተተ ቡድን ነበር። በሌላ በኩል ደግሞ ይህን የመለስ ህጋትን አንቀበልም ብለው የሚንቀሳቀሱና ስልጣንን ለመቆጣጠር የሚሹ በተለይ በተለምዶ እነዚህ ኦልድ ጋርድስ ወይ የድሮዎቹ የተሰናበቱት ሲንቀሳቀሱ ቆይተዋል። ይሄ እንግዲህ ላለፉት ሶስት አራት አመታት ይሄ ትግል ሲከሰት ቆይቷል። የሀይል ሚዛኑ መጀመሪያ ላይ ወደነ ወይዘሮ አዜብ አቶ አባይ ያደላ ነበር። ከረጅም ጊዜ እንቅስቃሴ ራሳቸውን በሚሉት በፈጠሩት የኔትወርክ ትስስር በፈጠሩት እንቅስቃሴ የሀይል ሚዛን ተለውጦ አሁን እነዚያ ስልጣን ላይ የነበሩት ለእግድና ለሹምሽር ተዳርገዋል እና ሌላ ቡድን በተለይ አቦይ ስብሀት እና ሌሎች እነዚህ የቀድሞዎች የሚባሉት የሚመሩት እነዚህ ኦልድ ጋርቶች የድሮዎቹ አንጋሹ ነው። እነሱ የሚፈልጋቸውን ወደ ስልጣን አምጥተዋል። ስለዚህ በመሰረቱ የስልጣን ሽኩቻ እንጂ ምንም አይነት የታየ የፈነጠቀ ምንም አይነት የሀሳብ ልዩነት የርዕዮተ ዓለም ልዩነት አላየሁም። እኔ እንግዲህ በእነሱ እንደሚሉት በአሰራር በመሰረቱ የሕወሓትን ርዕዮተ ዓለም የሕወሓትን የፖለቲካ ፕሮግራም ተቀብለው በዛ በአሰራር እነዛን ከሰዋቸዋል። ጸረ ዲሞክራሲ ናቸው፣ በኔትወርክ ናቸው ስልጣን የተቆጣጠሩት፣ በዛ የሚሰሩ ናቸው፣ ስትራቴጂክ አመራር አልሰጡም ተዳክመዋል ከሌሎች የኢህአደግ ድርጅቶችም ጋር እንድናቆር ያደረጉ እነዚህ ናቸው ብለው ክስ በመዘደር እነዚህን አስወግደዋል ማለት ይቻላል። ስለዚህ በዚህ አይነት የተደረገ ሽምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ህዝብም የትግራይ ህዝብም ማወቅ ያለበት መስል ነው። ምክንያቱም የትግራይም ህዝብ ይሁን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው። የዲሞክራሲ ጥያቄ፣ የነጻነት ጥያቄ፣ የፍትህ ጥያቄ፣ የተለያዩ መሰረታዊ ፖሊሲዎችን ሊነኩና ለውጥ የሚፈልጉ ጥያቄዎች የስርአትነት ጥያቄ በወጣቱም የግብር ከመጠን በላይ መጫና ይሄ ማስተካከል ፍታዊ የመሆን የግብ ፍታዊ ግብር አከፋፈል እና መሰረታዊ የሆኑ በርካታ ጥያቄዎች ተነስተዋል እና ይህን ሊመልስ የሚችል አካሄድ ለማሆን እያየ ነው ያለንም። ስለዚህ ምንም አይነት እርባና አይኖረውም። አንዱ ስርወ መንግስት ተገርስሶ ሌላው ስርወ መንግስት የስልጣን ስልጣን የተቆጣጠረበት ሁኔታ ነው ያለው። ከዚህ ያለፈ የሀሳብ ልዩነት፣ የመስመር ልዩነት የሬት አለም ልዩነትና የመሰረታዊ ለውጦች አጀንዳ ያለውም እና ይሄን ያልተመለከትንም እስካሁን እነሱም የተናገሩት አይደለም። በአሰራር ነው፣ በአሰራር ያለው ልዩነት ነው። እነዚህ ሰዎች ከስልጣን እንዲ ታገዱ ያፈረጉት እንግዲህ አቶ ገብሩ፣ አሁን በተለይ የድሮዎቹ ቡድኖች ናቸው አሁን ያለውን ስልጣን ሲይዙ የሚታዩት ብለዋል። ና የታገዱት ደግሞ አሉ። ይሄ ግምገማ መቆየቱ ከሁለት ወር በላይ ነው የፈጀው። በእርግጥ በመሀል ላይ መግለጫዎች ይወጡ ነበረ፣ ከዛ ደግሞ ተመልሶ ስብሰባ ይቀጥላል። ና ውስጡ አጨቃጫቂ እንደነበረ ውይይትን የያዘ ወይም ደግሞ በጣም የጠነከረ እንደነበር መገመት ይቻላል መረጃዎች ባይወጡም ያ የጭቅጭቅ አጀንዳ እንደው መረጃ በርሶ በኩል ካሎት ወይም ደግሞ እንደው ዙሪያ ገባውን ከቃኙ ያ አጀንዳ ምንድን ነው? ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው። መረጃው ለሕዝብ አልወጣም። እስቲ እሱ ምንድን ነው? ገብቶኛል። እንግዲህ እንደ ሰበብ እንደ ፕሪቴክስት ያስቀመጡት አሁን በስልጣን ላይ የነበረው የነ አቶ አባይ አመራር ና ወይዘሮ አዜብ አመራር መሰረታዊ የሚባሉ ምግድፈቶች አሉበት ነው ያሉት። ይኸው ምንድን ነው ያሉት? አንዱ በኔትወርክ ነው እየሰራ ያለ እርስ በርስ በክስስር እንጂ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይሰማራበት እና በኔትወርክ ወይ ደግሞ እንዲሁ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽመዋል ነው ያላቸው። ሁለተኛው ክስ ሌላው የከሰሷቸው ይሄ የጂቲፒ ሁለት ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድን ነው ይሄ እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው ሃምሳ ዘጠኝ ገጽ የያዘ ሪፖርት ነው የቀረበው አንኳር ጉዳዮች ግን እነዚህ የያዘ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹምሹር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርድ የተደረጉት። እነሱ ደግሞ ስራ ሰርተናል በትክክል በሂደት አንድ ግድፈቶች የሚወርኑ ይችላሉ ግን ደግሞ ተገቢውን ስራ ሰርተናል ፈጽመናል ም በዚህ ክርክር ነው። በዚህም ያስቆያቸው ከዚህ የሚነሱ ብዙ ጉዳዮችም አንስተዋል። እንግዲህ እርስዎም መጀመሪያ ላይ እንደ ጠቀሱት ይሄ ቡድን ምንም ለውጥ አያመጣም ብለዋል። በርግጥ እንደገና ደግሞ የህዝቡ ጥያቄዎች፣ የትግራይ ህዝብም የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን፣ የመናገር ነጻነትም እንዲመጣ የሚጠይቁን ይጨምራል ና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ የመረጃ ደህንነት እንግዲህ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጠምባቸው ይጠቀሳልና እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሚኒኬሽን ሚኒስትርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያዩታል? በእርሶ በኩል አንዳንዶቹን ሰዎች ያውቋቸዋል የሚል ግምት ስላለ አብዛኛውን አውቃቸዋለሁ በስልጣን ላይ ያሉት እዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት ምክንያቱም እስከ ቅርብ ጊዜ የሚናገራቸው ንግግሮችም አዳምጣለሁ የማዳምጠው ምንድን ነው ኢትዮጵያ ውስጥ ይሄ አቤታው ዲሞክራሲ የሚባል ከስላም ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝ ና ህዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከትሉ ናቸው ሁሉም ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቅራቢው አቶ አለም ገብረዋህድ ናቸው። እንግዲህ ሪፖርትን አቀረቡት የሚባሉት። ከዛ በፊት በትግርኛ የተጻፈ ሪፖርት አለ። በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው። አረናን እንደ ጠላት ነው የፈረጁት። ሌሎችም አሁን ወጣቶች በትግራይም በሌላም አካባቢ የሚደረጉ ተንቀሳቃዮች ጠላት ብለው ነው የሚፈርጁት እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚህች ሀገር ያመጣል ተብሎ የሚታሰብ አይመስለኝ። ተቃዋሚ እንዳይኖር የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው እና አሁንም እንዳልኩት እነዚያን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም፣ በኔትወርክ እጥራችኋል ብለው ቢገመግሙም፣ ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም፣ መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት ስምንት ነጥብ አምስት ሚሊዮን በኢትዮጵያ በትግራይም ወደ ሰባት መቶ ሺህ አባል ይሄን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳይንቀሳቀስ የሚያደርግ የተንቀሳቀሰ ቢኖርም የማሰሩ የማሳደዱ ጭራሽ መብት የማፈኑ ስራ የሚሰሩ ናቸው። ይሄ እንግዲህ በደህንነቱ ኃላፊ ሹም ብቻ የሚፈጸም አይመስለኝም። የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ አለበት። ከአይዲዮሎጂ ወይ የሚመነጭ ከርዕዮተ ዓለሙ የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህንነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል። ጌታቸው ረዳም ግን ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው የሚያምንም አይመስለኝም። እንደዚያ ፍንጭም አላየሁም። ይሄን ካልተቀበለ ማለት የኢትዮጵያ ህዝብን ያንገሸገሸው ይሄ የምናየውን እልቂት የምናየውን እስር፣ ቀደም ብለም ሲታይ የነበረው በፖለቲከኞች፣ በጋዜጠኞች፣ በሲቪል ማህበረሰብ የሚደርሰው ወከባ ይህን ሁሉ የሚቀይር ፓኬጅ እስከሌለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብም። ያው የአንድ ፓርቲ ፈላጭ ወራጭ አገዛዝ አይዲዮሎጂውም እሱ ነው፣ የፖለቲካ አቅጣጫውም እሱ ነው። ይህን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም በዚህ ሀገር። እሺ፣ አቶ ገብሩ አስራት ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ከጊዜ አንጻር እዚህ ጋር እንግታው፣ ነገር ግን በሌላ ጊዜ መልሰን እናገኝዎታለን። ለዛሬው በጣም እናመሰግናለን። እግዜር ይስጥልኝ። እኔም አመሰግናለሁ። በወቅታዊ ጉዳዮች ላይ ያተኮረውን የዕለቱን አብይ ርዕስ ነበር የተከታተላችሁት አድማጮች። አሁን ወደ ተከታዩ የመጽሔት ትንታኔ ርዕስ እንሻገራለን። ከዓለም ህዝብ ከፊሉ የማህበራዊ ጥበቃ የማያገኝና ማለቂያ በሌለው የድህነት ቀለበት ውስጥ የሚኖር ነው ሲል ዓለም አቀፉ የስራ ድርጅት አስታውቋል። ድርጅቱ ይህን ያስታወቀው ትናንት ዋና መስሪያ ቤቱ የሚገኝባት ጄኔቫ ላይ ባወጣው የዓለም ማህበራዊ ጥበቃ ሪፖርቱ ላይ ነው። ዘጋቢያችን ሊሳሽላይን ላይን ከጄኔቫ ያጠናቀረችውን ሰለሞን አባተ ይዞ ቀርበዋል። በዘንድሮ የዓለም ህዝብ ብዛት ግምት መሰረት ወደ 8 ቢሊዮን ከሚጠጋው ሰው 55 ከመቶ ወይንም አራት ቢሊዮኑ አንዳችም አይነት ማህበራዊ ጥበቃ የለውም። ይህንን ሁኔታ ጨርሶ ተቀባይነት ሊኖረው የማይችል ሲሉ የዓለም የሥራ ድርጅት የአይ ኤል ኦ ዋና ዳይሬክተር ጋይ ራደር ገልጸውታል። ኒ ቸልድ ኒ ማተርኒ ቤነፊት ይህ ማለት ምንም አይነት የሕፃናት እንክብካቤ ድጋፍ፣ አንዳችም የእናትነት ድጎማ፣ ምንም የሥራ አጥ መድህን፣ የአካል ጉዳት ጥበቃ፣ የአዛውንቶች ጡረታ አያገኙም ማለት ነው። በማኅበራዊ ዋስትና ስርዓቱም ውስጥ በንቃት አይሳተፉ። የዚህ ሁኔታ መዘዞችም እጅግ የከፉና በገሃድ የሚታዩ መሆናቸው በአይ ኤል ኦ ሪፖርት ላይ ተጠቁሟል። የማኅበራዊ ጥበቃ መጥፋት ሰዎችን ለበሽታ፣ ለድህነት፣ ለኑሮ ልዩነት መስፋፋት፣ ለማኅበራዊ መገለልና ለመሳሰሉ የከፉ ሁኔታዎች እንደሚዳረግም አስታውቋል ሪፖርቱ። መንግስታት ለህዝቦቻቸው ማህበራዊ ጥበቃ ነዋይ ቢያፈሱ እንደሚጠቀሙ የአይኤሎ ዳይሬክተር ራይደር ለቪኦኤ ገልጸዋል። ሶሽል ፕሮቴክሽን ስ ማን ራይት ን ሹድ ቢ ት ቢካዝ ኢት ማን ራይት ማኅበራዊ ጥበቃ ማግኘት ሰብአዊ መብት ነው። እንዲከበር ግፊት የምናደርገውም ሰብአዊ መብት ስለሆነ ነው። በተጨማሪ ግን ማኅበራዊ ጥበቃዎች ባሉበት በተሳለጠ ሁኔታ በሚሰሩበት አንድ ሰው ከሕፃንነት እስከ ሽምግልና ዓመታት ያለውን የጥበቃዎች ምህዋርና ዑደት ሲመለከት የምጣኔ ሀብት ትርፎችን ወይም ጥቅሞችን በስፋት ማፈስ እንደሚቻል በተጨባጭ ማሳየት የሚቻሉ ማስረጃዎች አሉ። የማኅበራዊ ጥበቃ መጥፋት ወይንም መጓደል እጅግ አሳሳቢ በሆነ ሁኔታ ጎልቶ የሚታየው በአፍሪካ በኤስያና በአረብ አገሮች ውስጥ መሆኑን የአይኤልኦው ጥናት አሳይቷል። እነዚህ ሀገሮች ደግሞ ቢያንስ ቢያንስ መሰረታዊ የማህበራዊ ጥበቃ አገልግሎቶችን ለመዘርጋት በሚያስችል ሁኔታ መንግስታዊ በጀቶቻቸውን እንዲያሳድጉ አይኤልኦ ጠይቋል። ወደ ተከታዩ ዘገባ እናልፋለን። ሌሎች በርከት ያሉ ዘገባዎች አሉን። አድማጮች የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕን የትዊተር መልእክትና ሌሎች ቀደም ብለን ያስተዋወቅናቸውን ዘገባዎች ቆየት ብለን እናቀርባለን። አሁን በዛሬው ዕለት በመላው ኢትዮጵያ በመከበር ላይ የሚገኘውን የነቢዩ ሙሐመድ የልደት በዓል አስመልክቶ ወደ ተዘጋጀ አጠር ያለ ዝግጅት ዘገባ ነው የምናልፈው። ሙፍቲ ሀጂ ኦመር ናቸው ያነጋገርናቸው የሞሊድ በዓልን አከባበር የዛሬውንና በዓሉ የሚከበርበትን መሰረት እንዲህ ያስረዳለሁ። አልሐምዱሊላ እንኳን አበረሴ ስለ በዓሉ አከባበር አልሐምዱሊላህ፣ በኢትዮጵያ ውስጥ በሀገራችን በአጠቃላይ አንዋር መስጊድ፣ ኑር መስጊድ፣ በሬው በጉ በጣም በርካታ ነው። በጣም በሀገራችን በአጠቃላይ በሰላም በአንድነት በደስታ የተከበረ ነው ዘንድሮ በዓል ማለት ሃይማኖትን በተመለከተ ቀንን ማክበር፣ ቀንን ማምለክ፣ ቀንም መገዛት አይደለም። በዛ በቀን ምን ተግባር ተከስቷል፣ ለአገር ለሕዝብ ለሀይማኖት ጥቅም አዘል የሆነ ነገር ምን ተገኝቷል ብሎ ለማስታወስና ያንን መልካም ተግባር ለመከተል መልካም ጠባይ፣ መልካም አመራር ለመከተል ተብሎ ነው የሚከበረው። ያላወቀው እንዲያውቅ፣ ያወቀው ደግሞ እንዲያጠናክል ለይታ አስቦ ነው እንጂ የሚከበረው ክበር ብቻ አይደለም። ነቢያችን ዐለይሂ ሰላቱ ወሰላም ወደ ሰው ልጅ ፈጣሪ ጌታ አላህ ሲልካቸው፣ ቢመካሪመል አኽላቅ በጥሩ ጠባይ ነው የላካቸው። የሰውን ልጅ በማስተባበር እንዲፈቃቀር በማድረግ እንዲተባበር በማድረግ ሰላምን በማክበር አንድነትን በማጠንከር የሰውን ልጅ ደግሞ በኩል በመመልከት እንደዚህ ያሉ ወንዱንም ሴቱንም ወጣቱንም አዛውንቱንም በአንድ መልክ በማየት በአንድ በኩልነት በመምራት በእንዲህ ያለ በመልካም ጠባይ ያንም መልካም ቸውን መልካም ንግግራቸውን መልካም አመራራቸውን መ ሙፍቲ ሀጂ ዑመርን እናመሰግናለን። ዓመቱን በሙሉ የእምነቱን ትምህርቶች መከተል ያስፈልጋል። በአንድ ቀን ብቻ መገደብ አይደለም። የበዓሉን መንፈሳዊ መሰረት የሚሉ የመሰረት ጥያቄ የሚያነሱ ወገኖች አሉ። ለሁሉም በዓሉን ለምታከብሩ የእስልምና እምነት ተከታይ አድማጮቻችን እንኳን አደረሳችሁ እንላለን የመግቢያ ሙዚቃ ሳይጠቁም አልቀረም። በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፉ ስርጭታችን ይቀጥላል። ይህ የመግቢያ ሙዚቃ እንደሚያስታውቀው እናንተ አድማጮቻችን በቀረቡ ፕሮግራሞቻችን ላይ የምታቀርቧቸውን አስተያየቶች መለስን እናሰማለን። አሁን በነጻው ስልክ መስመር 202 2059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን እንመለስ። አባይ አሜሪካ ድምፅ ረዲዮ አማርኛ ክፍል ደረስ ሳቢ አንድ የወያኔ ቀጠባይ ጠይቃው ነበረ ስለ ያለው የጸገዴ የትግራይ ና የአማራ ክልል ድንበር በሚለው ላይ እንግዲህ የተፈራረሙት ወያኔና ባህድ የናቸው እንጂ ህዝብ አልመከረበት አልተጠየቀ፣ አላለ። ሁለቱ ባለስልጣን ሶስት ነብሰ ፈርመው ሄደዋል። ነገሩ ግን ሁለት ጸገዴ የሚባል ነገር የለም፣ ጸገዴ ነው። ወልቃይት ጠገዴ ሰሜን አርማጭሆ የሚለው ይሄ የጎንደር ታሪካዊ ግዛት ነው፣ እና ሊያውቁት ይገባል። እነሱ እስካሉ ልዩ ሊሰሩበት ይችል ይሆናል። እነሱ ሲወገዱ ግን ሁሉ ነገር ተስተካክሎ፣ ወደ ድሮው ወደ ቦታው ተመልሶ፣ የህዝቡ ጥያቄ ተጠይቆ፣ ህዝቡ ድምጽ ሰጥቶበት የሚወሰን ጉዳይ እንጂ ሁለት የፈረሱን ፍርሚያ እንደሚቀደድ ይህ ሊገባቸው ይገባል። እና ጠገዴ አንድ ነው፣ ወልቃይት አንድ ነው፣ ጎንደር ነው። ከዚህ ውጭ ምንም ይሆን ነገር የለም። ጊያርስትልኝ ተመስገን ወልቃይት ዋሽንግተን ዲሲ አሎ፣ እንደምናቸው። ስለ ግምገማ የሚባለው አርባ አመት ነው ግምገማ እየተባለ ግን ለውጥ አላየ ነው። እኛ ትግራዮች ጦርነት ውስጥ የነበሩ ፕሬዚደንት፣ ምክትል ፕሬዚደንት እያሉ አገሪቷ ወደ ኋላ አስቀርቷታል። እና አሁን እኛ ምንፈልገው የትግራይ ህዝብ ሲቪል የሆነ መምራት አለበት። ጥሩ ተጋይ ነበር እየተባለ ጥሩ ፎኩስ ነበር መርሻ ይዘ ነበር እየተባለ ዝምለ መጫወቻ ነው። ይሄ ግምገማ የሚባል ደግሞ አርባ አመት ነው ዝንግማው ተደርጎ ለውጡ ግን አላየንም፣ እና አሁን ገንዛን ነው ወይም ጦርነት ነው ማልገባል ነው። አመሰግናለሁ። ጠናትን ቪዎች እንደምን አላችሁ? የዘተለ ፕሮግራማችሁ አድማጭ ነኝ። በሀገራችን ጉዳይ ላይ በወቅቱም ሁኔታ በተመለከተ እንደሚታወቀው እጅግ በጣም አሳዛኝ ከዕለት ወደ ዕለት ወደ ከፋ ሁኔታ እየተሸጋገረ ያለበት ሁኔታ ነው ያለው። ነገር ግን ይህን እዚህ ደረጃ እንዲደርስ ምክንያት የሆነው የገዥው ፓርቲ የተለያዩ ፎርሞችን ለማድረግ ወደፊትም፣ ሀገሪቱን እንዴት አድርጎ ለመግዛት በሚያስችለው ሁኔታ ስብሰባ ላይ በስብሰባ ወይ ተጠምዶ እንዳለን የሚሰማን ነገር ግን ይህ አካሄድ አንድ ኃላፊነት ይሰማናል ከሚሉ ተዳደሮች ወይም የፖለቲካ ሰዎች የሚጠበቅ አይደለም። እነሱ ይህን ስብሰባ እያደረጉ ባሉበት ደቂቃና ሰዓት እንኳን በርካታ ወገኖቻችን በአሰቃቂ ሁኔታ ህይወታቸው እያለፈ ነው። በአሁኑ ሰዓት ኢትዮጵያዊነት በጣም ተዋርዶ በመላው ዓለም በአረቡ ዓለም በአውሮፓን በየት ነው የምናይበት ሁኔታ በኔ ሰዎች የመጣ ነው። እና ከተቻላቸው ከተቻላቸው ሁሉም ፖለቲካ ፓርቲዎች ያማከለ ስልጣኑን በማጋራት ለተማረው ህብረተሰብ ቦታውንም ይለቁበት ሁኔታ ቢያመቻቹ ከታሪክ ተወቃሽነትም ይድናሉ። እንደው ለመለመን እፈልጋለሁ። ከተቻለ ይሄን እንደው ታሰሙልኝ። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በወቅታዊ ጉዳዮችም ሆነ በቀረቡ ፕሮግራሞቻችን ላይ የምትሰጧቸውን አስተያየቶች የምትጽፉም ሆነ የምትደውሉ አድርሱን፣ እናስተናግዳለን። አድማጮች አሁን ቀደም ብለን ወደ አስተዋወቅ ነው ዘገባ ነው የምንሻገረው እንግሊዝ ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ መልሰው ትዊት በማድረጋቸው ወይም በትዊተር አማካኝነት በማስተላለፋቸው የእንግሊዝ ደራሲዎች የበረታ ቁጣ እያሰሙ ናቸው። መልእክቶቹን መጀመሪያ ያወጡት እንግሊዝ ትቅደም የሚባለው አክራሪ ቡድን ምክትል ሊቀመንበር ሲሆኑ ቪዲዮዎቹ የሚያሳዩት ሙስሊም የሆኑ ሰዎች ፈጽመዋቸዋል የተባሉ የጥፋት አድራጎቶችን ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነ ተነግሯል። ዘጋቢያችን ሄንሪ ሬጅዌል ከለንደን ያጠናቀረውን ዘገባ ሰለሞኖ ባተ ይዞ ቀርቧል። ይህ እንግሊዝ ትቅደም የሚባል ስብስብ እጅግ ጽንፈኛና አክራሪ የሆነ በተበየነባቸው ወንጀለኞች የሚመራ ቡድን መሆኑን ነው ዘገባዎች የሚናገሩት። እንግሊዝ ውስጥ ግን ይህ ነው የሚባል የፖለቲካ ተጽዕኖ የለውም። ዶናልድ ትራምፕ በሚል ስም የተከፈተ የትዊተር አካውንት በዚያ እንግሊዝ ትቅደም በሚባለው ስብስብ ምክትል መሪ ነው የተባለ ጃይዳ ፍራንሰን ቀደም ሲል በትዊተር ወጥተው የነበሩ የቪዲዮ መልእክቶችን ትናንት ማለዳ ላይ መልሶ ትዊት ወይም ሪትዊት አደረጋቸው። ሁለቱ ቪዲዮዎች የሚያሳዩት የጥፋትና የሁከት አድራጎቶችን ነው። ሦስተኛው ቪዲዮ የሚያሳየው ደግሞ አንድ ሙስሊም ነው የተባለ ሰው ስለ ድንግል ማርያም የቆመን ሐውልት ሲያፈራርስ ነው። የቪዲዮዎቹን ትክክለኛነት ወይም የይዘታቸውን ተዓማኒነት እስካሁን ማረጋገጥ ባይቻልም ቢያንስ አንደኛው ግን ሐሰተኛ መሆኑ በስፋት እየተነገረ ነው። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ የፕሬዚደንት ትራምፕን አድራጎት ተከላክለዋል። ቪዲዮውን ግምት ውስጥ ሳናስገባ ስጋቱ ያፈጠጠ ነው። ፕሬዝዳንቱ ከምረጡኝ ዘመቻቸው አንስቶ ስለ ጠንካራ ድንበሮችና ስለ ጠንካራ የደህንነት ጥበቃ ሲናገሩ ቆይተዋል። የእንግሊዝ ትቅደም ቡድን መሪ ጃይዳ ፍራንሰን ቀደም ሲል ፈጽሞታል በተባለ ሃይማኖትን መሠረት ያደረገ የጥላቻ ወንጀል ባለፈው ዓመት በፍርድ ቤት ጥፋተኛነት የተበየነበት ሰው ነው። የቡድኑ ሌሎች መሪዎች ደግሞ ዘብጥያ እንዲወርዱ ተደርገዋል። እንግሊዝ ትቅደም ቡድን ምንጩ ውድቀት እንደሆነ የዩኒቨርሲቲ ኦፍ ለንደኑ አንድሪያ ማሞን ተናግረዋል። እንግሊዝ ትቅደም በመሠረቱ የመጣው የበልጥ መዋቅራዊ ከሆኑ የፖለቲካ ንቅናቄዎች ቀኝ ነጠቅ ክንፍ ውድቀት ነው ይህ ደግሞ በአሁኑ ጊዜ በምዕራቡ ንፍቀ ክበብ እያስተዋልን ያለውን መጤ ጠልነትና የቀኝ ክንፍ አክራሪነትን ህጋዊ ወይም ቅቡል የማድረግ አባዜ ነው ይህ ደግሞ ይህ ሁኔታ የትራምፕ ብቻ ሳይሆን በአጠቃላይ ምዕራቡ ውስጥ እየሰፈፈ ያለ ክስተት ነው የሚመስለኝ ምንም እንኳ ከዚህ ቡድን ጋር ግንኙነት ይኑረው አይኑረው አይረጋገጥ እንጂ ባለፈው ዓመት እንደራሴዋን ጆ ኮክስን የገደለው ጥቃት አድራሽ ግድያውን ሲፈጽም እንግሊዝ ትቅደም እያለ ይጮህ እንደነበረ ተገልጿል። ፕሬዝደንት ትራምፕ የጃይዳ ፍራንሰንን ቪዲዮዎች ሪትዊት በማድረጋቸው ያደረባቸውን መከፋት የእንደራሴ ጆ ባለቤት ብራንደን ኮክስ ተናግረዋል። በእስልምና ምክንያት የተነሳ ነው የሚባል ጥቃት ሲፈጸም፣ ይህ ጥላቻ ከምን የመነጨ ይሆን ብለን መጠየቃችን አግባብ ነው። እነማንናቸው ጥላችን የሚሰብኩት ብለን ራሳችንን እንጠይቃለን። በአሁኑ አጋጣሚ ጽንፈኛውን ቀኝ የመሳሰሉ እንደዚህ አይነት ቡድኖች እየፈጸሙ ያሉት ያንኑ የመሰለ አድራጎት ነው። የዩናይትድ ስቴትስ ፕሬዝዳንት ታዲያ አይዟችሁ ይላቸዋል፣ ዱላ ያቀብሏቸዋል። የፕሬዝደንት ትራምፕ አድራጎት ስህተት ነው ሲል የእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ውግዘት አሰምቷል። በሌላ በኩል ደግሞ የካንተርበሪ ሊቀጳጳስ ሁኔታውን በጥልቁ የሚረብሽ ብለውታል። ፕሬዝደንት ትራምፕ በበኩላቸው ትናንት ምሽት ላይ ባወጡት ሌላ ትዊት የቀደመውን አድራጎታቸውን ለነቀፉት የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ መልስ ሰጥተዋል። ቴሬሳ ሜይ እኔን መውቀስትተው፣ ሀገር ውስጥ ላለው እስላማዊ አክራሪነት ትኩረት ይስጡ፣ እኛዚህ ደህናንን ብለዋል። ሚስተር ትራምፕ እንግሊዝን እንዲጎበኙ ለመጪው ዓመት ተይዞ የነበረው ዕቅድ እንዲሰረዝ ብዙ የእንግሊዝን ደራሲዎች እየጠየቁ ቢሆኑም መንግሥቱ ግን ጉብኝቱ በተያዘው ዕቅድ መሠረት ይቀጥላል ብሏል። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ37 ያመለክታል። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ የፕሮግራም ስርጭት እየጀመርን ነው። አርዕስተ ዜና ለማሰማት ጊዜ የለንም። ምናልባት ጊዜ ካለን ማጠቃለያ እናሰማለን። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። የስነ ግጥም ወጎች በባህልና ማህበረሰብ ከወጣቷ ገጣሚ ትዕግሥት ዓለምነ ጋር በግጥም ሥራዎቿ በሥነ ግጥምና በጥቅሉም በጥበብ ዙሪያ የተጀመረ ቃለ ምልልስ የመጨረሻ ክፍል ነው። ዛሬ ባህልና ማኅበረሰብ ለምሽቱ ይዞ የመጣው የዝምታ ጩኸት በሚል ርዕስ የመጀመሪያውን የግጥም መድበሏን በ2004 ዓ ም ለንባብ አውቅታለች። እልልታና ሙሾ የተሰኘውን ሌላውን የግጥም መድበሏን ደግሞ በ2008 ዓ ም አሳትማለች። ትግስት አለሙ። የፕሮግራሙ አዘጋጅ አሉላ ከበደ ባለፈው ሳምንት በውይይታቸው መገባደጃ በአንድ ግጥሟ ዙሪያ የተነሳ ነጥብ መለስ ብሎ ያስታውሰንና በዚ

የዝምታ ጩኸት የመጀመሪያ ግጥም መድብል ርዕስ የሆነው ግጥም ከነ ርዕሱ ልቀለልታና ሙሾ መካከል እንደሚታየው ግጭት ዝምታና ጩኸትም ላይ ግጭቱን እናያለን። ዝም ብሎ ጩኸት የለም፣ ወይም ጩኸት ኖሮ ዝም የለም ብለን የምንጠብቀውን ያህል

እስኪ ስለተጻፈበት መንፈስ ንገሪን እና ግጥማል ተወጭ የለንም። እሺ ስለ አሁን ይህን ግጥም ስጽፈው አንዳንዴ ብዙ ነገር ላይ የምትልና ይሄ በራስ ያጋጠመኝ ነገር ነው እና ምንም ነገር ሳላወራ ፍላጎቴ ተሰምታ አገኛለሁ። አውርቻ አውርቼ ደግ ምንም ነገር ሳልባል ይቀራል። ምን ይሰማኛል አለው እና ሁሉ ይገርመኝ ነበረ ለካል እኔ ብዙ ጊዜ ዝም በማለት ማለት ይታወቃለን። ቤት ውስጥም አሁን ከሴ ከወንድሞች ኔ በዝምታ ነው የምንለየው። አልናገርም ብዙ ጊዜ። ግን ደግሞ እኔ ከተናገርኩ ሁሉም ቶሎ ይሰሙ። ግን አንዳንዱ ተናግሬ ተናግሬ ራሱ ያልተሰማሁት ነገር በቃ ትቶ ዝም ትል ይሰማል። ደግሞ ከአስቸገሮች ግጥም አርገች ስታወጪው ይደርሳቸዋል። ግሩም የዝምታ ጩኸትን ትወጪለን የዝምታ ጭወት እንዲ አትለፈልፍ ከቁብ ያልቆጠርከኝ ሆቴል ስማጸነው ዞሮ እንኳን ያላየኝ ተስፋዬን ቆርጬ ብሄድ ካላወራ በዝምታ ጭወት የተሰማው የአንተን ጨለማ ብትሰጠኝ ወርሽ ከዝምታ ፀበል ጸዲቅ ተቋድሼ ስም እንዳልኩኝ ለፋው ተከትዬ ጠፋው። የግርግሙ ኩራዝ ጭላንጭሏ ደክሞ ብቸኛው ብቻዬ ብቻ ሲሄድ ከርሞ ሰላሜን ካየሁት ከብቻ ጋር ቆሞ የቀረው ዘመኔ ልኑር ባህር። የዝምታ ጩኸት በእርግጥም ደምቆ የሚሰማ ዝምታ ነው። ትዕግስት አስተያየቶችን አገኛለሁ ልሽኛል። የግጥም ስሜት በሌሎች ሲጋባ አንባቢው ያሳደረበት ስሜት ምናልባትም ከዚያ የሚቀጥል ታሪክ ከራሳቸው ጋር የሚጫወቱትንም ሊጨምር ይችላል። ምን አይነት ምላሾችን ታገኛለሽ? ሴቶቹ ግጥሞችሽ በመጽሐፍ ብቻ ሳይሆን በቪዲዮ በተሰራው ጭምር ለሌሎች የደረሱት፣ በድምፅ የተቀረጹትም የተለየ ስሜት የሚያሳድሩ የተለየ ቅርበትም የሚፈጥሩ ይመስለኛል። እስኪ ንገሪን ከአንባቢዎችሽ ወይም ደግሞ ከአድማጮችሽ ያገኘሻቸውን ምላሾች ምን ይመስላሉ? ምላሾቹ ብዙ ደስ ይላሉ፣ የሚያበረታች ናቸው። በአብዛኛው የልቤን ነው የተናገርኩት። በቃ የኛን ጊዜ ገለጥሽልኝ የሚሉ ብዙ አስተያየቶች ይመስለኛል። አንዳንዴ በአንተ መናገር ፈልገህ መናገር ያልቻልከውን ነገር ሰው ሲናገር ሲሰማ ረክ አለ ያስፈልጋል እና ልክ ነው። ከዛም አንጻር ሊሆን ይችላል። ብዙ እና በጣም ግን እንደዚህ ዲስቴል ስለሲነ ጽሑፍ ሰዎች የሚሰጥኝ አስተያየት ለእኔ ትልቅ ትርጉም አለው፣ ጥቅምም አለው። አሁን እኔ ከዚህ የምታቂዎች መሰረት ነው ደግሞ እዛ ላይ ያገኘውትን አስተያየት አክየበት የተሻለ ስራ ነው ይህን እምጣ ትፈልግ የነበረው በነበረኛ ቅን የተሻለ ነው ለእኔ ከልልታና ሙሾ ከዚህ በኋላ የሚሰራው መጽሐፍ ደግሞ ከልልታና ሙሾ አንድ ደረጃ ከሱ ብሎ መምጣት መቻል አለብን። ምክንያቱም በልልታና ሙሾ ደግሞ ብዙ አስተያየት ተቀብያለሁ እና የጽሑፍ ባለሙያዎች እንደሰጡኝ አስተያየት ስህተቴን ማረም ያለብኝ ቤቶች ጋር እንደሆነም አይቻለሁ እና ደግሞ ጸሐፊ ይስታል ከሁሉም አንገድ ማየት የሚችል መሆን እንዳለበትም ተምሬበታለሁ። በስራዎችሽ ውስጥ ማደግ ማለት ይኸው ነው። ሁለት የግጥም መድብሎችን አድርሰሻል። ታዲያ እሱ ላይ አቆምም ና ዘወትር አድጋለው ማሻሽላቸውንም ከአድማጮቼ ከአንባቢዎቼ የሚያገኘውንም ራሴን ለማደግ ይጠቀምበታል ነው ያልሽው። ትዕግስት ጥሩ ብለሻል። ገጣሚነት ለሌሎች የጥበብ ዘርፎችም ስሜት ይኖር ይሆናል ብሎ ማሰብ እድል ይሰጣል። እንደ ግለሰቡ ማንነት እንደ ምርጫው ከስነ ግጥም ውጪ በምርጫ በማድነቅ ለየትኛው የጥበብ ዘርፍ ትማረክ ያለሽ? ሙዚቃ፣ ስነ ስእል፣ የመድረክ ስራዎች ምን ይማረክሻል? ሙዚቃ በጣም ደስ ይለኛል። ስዕልም ማድነቅ እወዳለሁ። ሙዚቃ ሰምተሽ በኋላ ወደ ግጥሞች እንድትሄጂ የሚገፋፋሽ ነገር ይመጣል። ግጥም ስትጽፊ ሙዚቃ የመስማት ዝንባሌ ያለሽ ማለት። አሁን ለምሳሌ የሆነ ሙዚቃ ሰምቼ ያላየሁትን አንግል እንዲያሳየኝ ያደርገኛል። በቃ አእምሮ ሪፍሬሽ እንዲያረግ ያደርገኛል። ግን ደግሞ የሆነ ሙዚቃ ሰምቼ የነገረኝን ሳይሆን ያልነገረኝን መስማት እፈልጋለሁ። ያ ሲሆን ለእኔ አዲስ ሀሳብ ነው። አዲስ ነገር ነው። ለምጽፈው ነገር ለሁለታችሁ የሚገለጥላችኋል ነው በዛ ሙዚቃ። አዎ ግሩም ነው። ያልነገረኝ እንፈልጋለሁ። የአዲስ ስራ መወለጃ ቦታም ይመስላል። ጥሩ ብለሻል። ሌላስ? ስነ ስዕል፣ ስዕል ታደንቂ ከሆነ የመድረክ ስራዎችን ሲኒማ፣ ምን ትወጃለሽ? የመድረክ ቲያትር አድናቂ፣ ስዕል ላይ ብዙም አደለሁ አይገባህም። እንዲ በተለይ አብስትራክት ስሎች ግራ ነው የሚያጋብል። ሁል ለማየት ሄቼ ግራ ገብቶ ነው የሚወጣ። አንዱም አላማቸው ምናልባትም እኛን ግራ ማጋባትን ይጨምር ይሆን? አብስትራክት አድርገው ስራሱ ከሆነ ተሳክቶላቸዋል፣ አግኝተዋል። ታዳሚ ግርም ነው ታክር በጣም ወዳል ግሩም። ትዕግስት ሌሎች የስነ ጽሁፍ ዘርፎች ከስነ ግጥም ውጪ ሞካክረሽ ታውቂያለሽ? አጫጭር ታሪኮች ሊሆን ይችላል፣ ወይስ ድርሰቶችሽን በግጥሞችሽ ነው፣ በዚህ መንገድ ነው እኔም አደርጋቸው የምትዩ ምናልባት የሌላ ዘርፍ ዝንባሌም ካለሽ ሰዎች ልክ ሌሎቹ ነገሮችን ሞክር ያል አላውቅም። በእርግጥ ግን የአጫጭር ጽሑፎች በጣም ነው የማደንቀው ወደፊትም እራሱ ከግጥም ውጪ በእነሱ የሆነ ነገር የምንሰራ ይመስለኛል። በዛ ይመስለኛል። ሁሉም የጥበብ ዘርፎች ማለት ይቻላል ስነ ግጥምን ጨምሮ ያነሳሳ፣ ያነቃቃ፣ የተለየ ስሜት ውስጥ ይክተት የሚነገር ታሪክ ነው እና ያለው በዚህ ዘርፍ ታሪኮች መተረክሽን፣ እንድንጠይቅ እንድንመረምር ማረግሽን እንደምትገፊበት ተስፋ አድርጋለሁ። መጨረሻው መጽሐፍሽ ከተጻፈ ሁለት ዓመት ሆኖታል። የተጀመረ የታሰበ አለ ወይስ በእናትነት እንደተጠመድሽ ጥቂት ጊዜ መቆየት ትፈልጊያለሽ? ቀደም ብለሽ እንዳነሳሽልኝ የተወሰነ የምትሰ ነገር ይሆናል ግን በእናትና ትንሽ ቢቆይ የተሻለ ነው። እናት ምኩም ብዙ ነገር ሁሉ ጊዜ ተቆጣጥሯለች። ለጊዜ አትጅን ይህ የሚቻጋ መስጠት ፈልጋለሁ ለሆነ ለተወሰነ ጊዜ። ወጣቷ ገጣሚ ትዕግስት ዓለምነህ ሁለቱን የግጥም መድብሎችሽ መነሻ በማድረግ ለቅም ሻሀል ባየኋቸው ግጥሞችሽ ዙሪያ ነው ይበልጡን ውይይታችን ያተኮረው። አንባቢዎችሽ ወይ የሰራሻቸውን ስራዎች በስፋት የማየት እድል የገጠማቸው ብዙ ጥያቄዎች ብዙ ውይይቶችም እንደሚኖራቸው ተስፋ አድርጋለሁ። በሌላ ስራሽ በሌላ አጋጣሚ መልሼ እንደማገኝች ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ ትዕግስት። እሺ እኔም አመሰግናለሁ። ለስንብት ባደረግነው አንድ ግጥሟ እንለይ፣ አሞራና እባብ

በቤይሩት በቤት ውስጥ ሰራተኛነት ተቀጥራ ስትሰራ የነበረች ወጣት ባልና ሚስት አሰሪዎቿ ላይ አደጋ አደረሰች በሚል ተከሳ ፍርድ ቤት ቀርባለች። ነፃነት ጋዲሳ የተባለችው ይህች ወጣት ከምዕራብ ኢትዮጵያ ነጁ ከተባለ አካባቢ እንደመጣችና ቤይሩት በሥራ ላይ ከተሰማራች ሁለት ዓመታት እንዳልሞላት የኢትዮጵያ ቆንስላ ጽህፈት ቤት ለቪኦኤ ገልጧል። መስታወት አረጋው ዝርዝር አላት። ነጻነት ጋዲሳ በሀያዎቹ መጀመሪያ ላይ የምትገኝ ወጣት ናት። ቤሩት ስራ ላይ ከተሰማራች ሁለት አመት ያልሞላት ይቺ ወጣት ባሳለፍነው ሳምንት አሰሪዋን ገድላለች በሚል ክስ ተመስርቶባት ቤሩት ፍርድ ቤት ቀርባለች። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ነጻነት በምን ሁኔታ ላይ እንደምትገኝ ገልጸውልናል። ሴትየዋ ወዲያው ነው ያረፈችው። ባልዮው ክሪቲካል ኬዝ ነው፣ ብዙም ሚድን ተብሎ አይታሰብም። አሁን ፍርድ ቤት ቀርባለች። ባለፈው ሳምንት ሄደን እኛ የቆንስላ ጀኔራሉ ቀርቦ፣ ያው በአረብኛ ስለሆነ ፍርድ ቤቱ የሚሰራው ትርጉም አገልግሎት ሰጥተናታል። የዚህ የስነ ልቦና ማረጋጋት ምንድኖርባት እና የአእምሮ የአእምሮ በሽታ ነገር ያለባት ይመስላል። የተረጋጋጭ አይደለችም። ሰውነቷ በጣም የተጎዳ ነው። የከሳች ናት እና አረጋግተው ከኛ ጋር ያሉ ጉዳይ ፈጻሚዎች ሊያነጋግሯት ሞክረው ነበር እና ምንም አላስታውስም ነው የምትለው እ ወጣት ናት። ሀያ ሶስት ሀያ አራት ዓመት ሆነ ከመጣች፣ ወደ ሁለት ዓመት ሊጠጋት ነው ከአስር ወር አስራ አንድ ወር። እንደዚህ የሰራችሁም እዛው ቤት ነው። ሌላ ጋ ሄዳ ወጣ። ከዚህ ቀደም ለስራ በቤሩት የተሰማሩ ኢትዮጵያውያን ወጣቶች አሰሪዎቻቸውን ገድለዋል በሚል ክስ ተመስርቶባቸው በፍርድ ሂደት ላይ እንደሚገኙ ዘግበን ነበር። የኢትዮጵያ መንግስት እንዲህ ያለ የከፋ ችግር እንዳይደርስ ለመከላከል የሚያደርገው ጥረት ምንድን ነው ስንል አምባሳደር ሀሊማን ጠይቀን ነበር። መንግስት በሀገር ውስጥ ጀምሮ ይሄ ብሔራዊ ኮሚቴ ተቋቁሞ በሚዲያ በምኑ ጽ አስተሳሰብ የሚቀርጹ እንደ ቤተ ክርስቲያን፣ መስጊዶች እንደገና አሁን ደግሞ የመንግስታዊ ያልሆነ ድርጅቶች ሌሎቹም በዚህ ጉዳይ ላይ እየሰሩ ናቸው። ብዙም የበዘኑት ነገር አይደለም፣ ግን ብዙ ፑሽ ፋክተሮች አሉት። በዛ ላይ ደግሞ በየመንደሩ ይህን ስራ የሚሰሩ በከፍተኛ ደረጃ ደላሎች አሉ። ቤተሰባቸው ግፊት አለ። በራሳቸው ጓደኞች አካባቢ ግፊት አለ። በየትምህርት ቤቱ ግፊት አለ። የትም መንገድ ወጣቶችን አጥምዶ ወደ ተለያየ ሀገር ሊሄዱ የሚችል ግን ከዚህ ቤኔፊት የሚያደርግ አለ እና ይሄ ደሪጅንም ልታይ የሚቻል ነገር ነው። በኢትዮጵያ ሀገር ብቻ አይደለምና የእኛ በቁጥር ይብዙ እንጂ አሁን ሌሎች የአፍሪካ ሀገሮችም ይመጣሉ እና ከቁጥሩ ብዛት የሚደርሱ ችግርም ያን ያህል ነው። በየቀኑ ሶስት መቶ ሶስት መቶ ሰው የገባ ከሆነ ከማጂን በአመት ስንት ሰው ሊመጣ እንደሚችል እና ቆንስላውና ህዝብ ተባብረው በስፋት ወደ ህብረተሰቡ ሊደርስ የሚችል ነገር የማድረግ የአስተሳሰብ ለውጥ የማምጣት ስራ እየሰራንን ያለ ነው። እንግዲህ አሁን ይች ልጅ ያው አሰሪዎቿን ገድላለች በሚል ተይዛለች፣ ፍርድ ቤትም ቀርባለች። ምንድን ነው የሚጠብቃት ፍርድ? የዚህ ሀገር የፍርድ ሂደት በጣም በጣም እንትን ስለሆነ ነው ፍርድ ቤት ያመላልሷቸዋል። የፍርድ ሳይሰጧቸው ረዘም ያለ ጊዜ የሰባት አመት ስምንት አመት ያለ ፍርድ ማለት ነው አሁን በቅርብ ነው አንዷ ሀያ ምናምን አመት ነው የፈረዱባት። አንዷም እንደዚሁ ቀደም ብላ ባለቤቷን የሆነ ሱዳናዊ በለጠብ ተጣልተው አልተው ዝም ብላ ስትታገል በብላ ወቅታ ሳጣ ኢንቴንሽናሊ አይደለም ገላ ብዙ አመት ታስራ አሁን በቅርብ ተፈታ ወደ ሀገሯ ገብታለች። ወደ አስራ ሁለት አመት ሊታ አስራወጣ ሄደች አሁን ወደ ኢትዮጵያ። ከዚህ ቀደም እንግዲህ በቅርቡ በዚሁ አመት ሁለት ኢትዮጵያውያን እንዲሁ አሰሪዎቻቸውን ገድለው እነሱም ተይዘው ፍርድን እየተጠባበቁ ነው። የእነሱስ እሱ ሁኔታ በምን ላይ ይገኛል? የእነሱ ፍርድ ቤት ያመላልሷቸዋል በየጊዜው ይህን ትርጉም እንተረጉምላቸዋለን። ያው ከኛ ጋር ክርክሩ ሆኖ እንዳለ ይሄዳል ግን ፍርድ ሂደቱ ረዘም ያለ ጊዜ ነው። ቶሎ ብለሽ ጀስቲስ የሚታገኝበት አካባቢ አይደለም። አካባቢዎች ፍካት ኢትዮጵያ የተባለው የበጎ አድራጎት ቡድን ከተመሰረተ ሶስት አመታትን አስቆጥሯል። በተለያዩ አረብ ሀገራት በስራ ላይ የተሰማሩ ኢትዮጵያውያን የሚገጥሟቸውን ፈተናዎች ለማገዝ የተቋቋመ ቡድን ነው። በቤይሩት የፍካት ተወካይ ሰላም ተስፋዬ ለስራ የተሰማሩ ኢትዮጵያውያን ችግሮች በትኩረት መታየት እንዳለባቸውና ኢትዮጵያውያኑም በየጊዜው እየተገደሉ እንደሆነ ትናገራለች። አበሾቹ ብቻ ነው ወንጀል ሲሰሩ ሚዲያ ላይ የሚወጡት። የእኛ እህቶች ግን በሳምንት አምስት ስድስት ሬሳ ነው ወደ ኤምባሲው ጋር ወደ ቆንስላው ጽህፈት ቤት የሚደርሰው። ከዛም በላይ ሊሆን ይችላል፣ እኔ ያንን በደንብ ላላጣራው ስለምችል ማለት ነው። ግን የእነሱ አይታይም። በብዛት የሚታየው የዚሁ ሀገር ዜጋ ሲሆን ብቻ ሚዲያ ላይ ይቀባበላሉ፣ ወደ እኛም ትኩረት ይሰጣሉ። ይሄ ነገር ሁሌ ለኔ በጥንቅላቴ ጥያቄ ይሆናል። ደሞዝ ታያሰሯቸው አምስት ዓመት ስድስት ዓመት ያሰራሉ ያሰራል ራሱ በቁም በቁም የመግደል እኔ እንደዛ ነው ምለው በቃ በቁማችን ነው የግደሉን ያለው። ይህን እንድል ሊጣራለን አልቻለም። አስክሬን ተይዞ ፍር ክስ አለበት ተብሎ የሚጠብቅ መንግስት ላይ ነው ያው ያለ ነው እኛ በሁለቱም ሳይድ ጋር ስንሄድ ማለት በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤት ውስጥ ሰራተኝነት በሊባኖስ በስራ ላይ ይገኛሉ። ከአሰሪዎቻቸው ጋር በሚገጥማቸው አለመግባባት ምክንያት ያለ ስራ ፈቃድ በስራ ላይ የተሰማሩትም በርካቶች ናቸው። ለስራ ወደ ቤሩት ከመጡት መካከል የአካልና የአእምሮ ህሙማን ቁጥሩም አነስተኛ የሚባል አይደለም። የኢትዮጵያ መንግስት ያለመኖሪያ ፈቃድ ይኖሩ የነበሩ በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉትን በመመለስ ላይ ቢገኝም በየሳምንቱ ለስራ ወደ ቤይሩት የሚገቡት ወጣት ኢትዮጵያውያን ቁጥር እየጨመረ እንደሚገኝም የቆንስላው ጽፈት ቤት ገልጾልናል። መስታወት አድራጋውን ለዘገባዋ እናመሰግናለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ነበር። አሜሪካውያን በሀገራቸው ሰርቼ በልጽጌ ሁለታቸውን እንድከፍል እፈልጋለሁ ይገባኛልና ይላሉ። ተከታዩም የስደተኛ ታሪክ ነው። ትውልደ ቪየትናሙ ስደተኛ ባለ ቢሊዮን ዶላሩ ቱጃር፣ እንዲሁም በጎ አድራጊ የአሜሪካ ድምጿ ኤልዛቤት ሊ ከሳን ሆዜ ካሊፎርኒያ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለአሜሪካና ሕዝቧ እንዲህ አሰናድተዋለች። ቬትናማዊው ስደተኛ ወደ ዩናይትድ ስቴትስ ከመጡ በኋላ የነበራቸው የመጀመሪያ ተሞክሯቸው አብዛኛው የውጭ ሀገር ሰው ከሚገጥመው የተለየ አይደለም። ቤተሰባቸውን ለመደገፍ የተለያዩ ስራዎችን ሰርተዋል። ጋዜጣ ማከፋፈል በሰዓት አንድ ዶላር ከ25 ሳንቲም እየተከፈሉም ሰርተዋል። ከዚያ በኋላ ነው እያደጉ እያደጉ ሄደው ቀስ ብለው የደም ምርመራ ኩባንያ ባለቤት የሆኑት። ኩባንያቸውን አስፋፍተው ቻይና ውስጥን በመክፈት ዛሬ ባለብዙ ቢሊዮን ዶላር ቱጃር ሊሆኑ በቅተዋል። በቅርቡ ለርዕሰ ዜናነት ያበቃቸው ዩናይትድ ስቴትስ ውስጥ በየአካባቢው ከደረሰው የጎርፍ መጥለቅለቅ አደጋ በኋላ ለሰለባዎች ያደረጉት እርዳታ ነው። ጡረታ ላይ የሚገኙት ሳን ትራንግና ባለቤታቸው የካሊፎርኒያ ሳን ሆዜ ነዋሪዎች ናቸው። ባልና ሚስቱ ጎርፍ ከመኖሪያቸው ካፈናቀላቸው ስምንት ትወር አለፈ። የጎርፉ ውሃ ከሁለት ቀናት በኋላ ቀንሶ ወደ ቤቴ ስመጣ ሁሉ ነገር ተበላሽቶ አገኘሁት። እንዴት ልሆን ነው ብዬ በጣም አዘንኩ። ሥራም ስለማር ሠራ እንዴት እንደምኖር አላውቅም። ኤሊዛቤት ኦሬንዶዶና ቤተሰባቸው ጎርፍ ከሞቀ ቤታቸው አስወጧቸው። ሁለት ወር ቆይተው ነው የተመለሱት። በጣም ያሳዝናል። አሁን ምንም ነገር የለንም። ሰፈሩ በጎርፍ እንዳለ ተጥለቅልቆ ነበር። አብዛኞቹ ነዋሪዎችም ዝቅተኛ ገቢ ያላቸው የቪየትናም ወይም የተለያዩ የላቲን አሜሪካ ሀገሮች ተወላጆች ናቸው። ወደ 14000 የሳን ሆዜ ነዋሪ በጎርፍ ምክንያት ለቆ መውጣት ነበረበት ከቀየው አንድ ቀን የከተማዋ ከንቲባ ጥሩ ዜና የያዘ ስልክ ይደወልላቸዋል ከማ ቅድም ባለብዙ ቢሊዮን ዶላር ቱጃር ናቸው ካልናችሁ ከ ኪዩ ሁዋንግ $5 አምስት ሚሊዮን ዶላር አወጣለሁ፣ አሉን። ግልጽ ያለ ግብ ነው የነበራቸው። እኛም ልክ የፈለግነው ያን ነበር። ከልገሳው ጋር የተቆራኘ ምንም ነገር አልነበረበትም። ገንዘቡ እንዳለ ለሰለባዎቹ እንዲሄድ ነው የተደረገው። የሳንሆዜ ከንቲባ ሳም ሊካርዶ ናቸው። ኪዩ ሆዋንግ ኸሪኬን ሃርቪ የሚባለው ኃይለኛ የባህር ማዕበልና ጎርፍ ለመታት የቴክሳሷ ሂውስተን ከተማ ነዋሪዎችም የሚውል እርዳታ ለግሰዋል። ዩናይትድ ስቴትስ ላደረገችልን ውለታ ማመስገን ይገባናል። ሕዝቡንም አገሩ መተን ስኬት እንድናገኝ ፈቅዶ ውለታ ውሎልናል። አሁን ደግሞ ብድር መመለስ አለብን። ሂ ሆዋንግ ከቪየትናም ጦርነት በኋላ ነው በስደት ከነቤተሰባቸው ወደ ዩናይትድ ስቴትስ መጥተው ሎስ አንጀለስ ከተማ ውስጥ የሰፈሩት። ቪየትናም ሳለን ሁሉ ነገር ነበረን። ሆቴል ነበረኝ፣ መኪና ነበረኝ፣ ቤት የመሳሰለው ሁሉ ሶወጣ ግን ምንም አልነበረኝም በቃ ሁኔታውን ተቀብለን ለመኖር መፍጨርጨር የግድ ነው ኪዩ ህዋንግ በሰዓት 1 ዶላር ከ25 ሳንቲም እየተከፈላቸው አበት ላብስ የሚባል ኩባንያ ውስጥ ሰርተዋል። ከዚያ ቀስ በቀስ የራሳቸውን የደም ምርመራ ኩባንያ ከፈቱ። ዛሬ በዩናይትድ ስቴትስ በተለያዩ አካባቢዎች አስራ አንድ ማዕከሎች አሏቸው። ስራቸውን አስፋፍተውም ቻይና ሻንጋይ ከተማ ውስጥ እርሳቸው ዋናው ባለድርሻ ባለሀብት የሆኑበት አንድ የምርመራ ማዕከል ከፍተዋል። በየቦታው ፉክክር ይገጥመናል የእኛ አቅርቦት መጥፎ እንደሆነ አድርገው ይናገራሉ። በጣም ነው የሚያስጠላኝ እንዲህ ያለው የስም ማጥፋት ተግባር በጣም መጥፎ ነው። ስለዚህ ፊቴን ወደ ሌላ አይነት የንግድ ስራ ዞር እያደረግኩ ነኝ ብለዋል። ለጎርፍ ሰለባዎች እንዳደረጉት ሁሉ ማህበረሰቦችን መርዳታቸውን እንደሚቀጥሉም ነው የሚናገሩት። የካቶሊካዊ በጎ አድራጎት ሚስዮን ተጠሪ ሊንዚ ካልድዌል ስለ እርዳታቸው እንዲህ ሲሉ ያመሰግኗቸዋል uh, funding for car donations, for car repairs, for የሰጡንን ገንዘብ ለጎርፉ ሰለባዎች ለመኪና መግዣ ወይም ማስጠገኛ ለቤት ቁሳቁስ መግዣም ጭምር ረዳንበት። ሳንግ ትራንግ በተሰጣቸው እርዳታ መኪና መግዛት እንደቻሉና ማህበረሰቡን በተሰማሩበት የሙዚቃ ሙያ ማገልገላቸውን እንዲቀጥሉ የጠቀማቸው መሆኑን ይናገራሉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሚስሳ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አድማጮች ያስተናገድናችሁ አሉላ ከበደና እንዲሁም በናይል ሳት አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ እና ከስርጭት መሐንዲሱ ቫስኮ ቫለሪ ከዋና አዘጋጅዋ ትዝታ ብላቸው እና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ሰላም ተነደር ለጋር ብንገናኝ የትግርኛ ስርጭት ይቀጥላል።